ትኩረት በአፍሪካ። ከአንድ ዓመት በፊት ከሥልጣናቸው የተፈነገሉት የቀድሞው የጋምቢያ ፕሬዚደንት ያያ ጃሜ ጨካኝና ከሃያ አንደኛው ክፍለ ዘመን አምባገነኖች መካከል እንደ አንዱ ተደርገው ሲቆጠሩ ቆይተዋል። ስለ እርሳቸው ምንም ይባል ምን፣ በትውልድ ስፍራቸው ፎኒ ካንሳላ ላሉ ነዋሪዎች ግን ሰውየው በጣም ሁኑ የሚናፈቁ ሆነዋል። ነዋሪዎቹ ከጃሜህ ስልጣን መልቀቅ በኋላ ህይወት ከቀን ወደ ቀን መራር እየሆነባቸው እንደመጣ ይናገራሉ። ከጆላ ብሔር የሚመዘዙት ጃሜህ በቁጥር አነስተኛ ያልሆኑት የብሔራቸው ሰዎች መከታ ነበሩ። የዛሬን አያድርገውና ውሃና ኤሌክትሪክ ሳይቀር በነፃ እንዲቀርብላቸው ያደርጉ ነበር። በሀገሪቱ ምዕራባዊ ጠረፍ ላለው የፎኒ ግዛት ጃሜህ ዘመናዊ የመገበያያ ቦታም ገንብተዋል። በዚያ እንደ ኡሚ ሲሴ ያሉ የአካባቢው ሴቶች የሚሸጧቸውን ምግቦች የሚያቆዩባቸው ማቀዝቀዣዎች ተዘጋጅተውላቸዋል። የፎኒ ካንሳላ ነዋሪዋ ኡሚ ነገሮች እንደ ድሮ እንዳልሆኑ ለዶቸ በለው ዘጋቢ ነግረውታል። ፕሬዝዳንታችን ከለቀቁ በኋላ በምንም ደስተኛ አይደለንም። ደስተኛ ያልሆንበት ምክንያት የኤሌክትሪክ አገልግሎቱ ጥሩ አይደለም፣ በየጊዜው ይጠፋል። እንደምታዩት እኔ አሳ የምሸጥ ነኝ። አሳዎቻችንን የምናቀዘቅዝበት በቂ ኤሌክትሪክ የለንም፣ ውሃ የለም፣ ሁሉም ነገር መጥፎ ነው የሆነው። አሁን በስልጣን ላይ ያለው መንግስት የማስታወቂያ ሚኒስተር ለሆኑት ዴምባ አሊ ጃኦ ግን የነዋሪዋ አባባል አይዋጥላቸውም። በአካባቢው የውሃና ኤሌክትሪክ አቅርቦት አልተቋረጠም የሚሉት ሚኒስትሩ ተቃውሞ የሚያሰሙት ለአገልግሎቱ ክፈሉ በመባላቸው ነው ይላሉ። ፕሬዚደንት ጃሜ ፕሬዚዳንት ጃሜ ስልጣን ላይ በነበሩበት ወቅት ለተወሰኑ የሀገሪቱ አካባቢዎች ፍትሀዊ ያልሆነ ጥቅም ይሰጡ ነበረ። ይህ ለተቀረው የሀገሪቱ ሕዝብ አግባብ አልነበረም። አንድ የተወሰነ መንደር የውሃና ኤሌክትሪክ አገልግሎቶችን በመንግስት ወጪ ያለምንም ክፍያ ሲያገኝ፣ የሀገሪቱ ሌሎች ክፍሎች ጭርሱኑ የኤሌክትሪክ ብርሃን እንኳ አልነበራቸውም። ያ ፍትሃዊነት የጎደለው አሰራር ነው። መንግስት አሁን የሀገሪቱን ሀብት በእኩል ለማዳረስ እየሞከረ ነው። በጋምቢያ በጎርጎሮሳዊው ታሐሳስ 2016 በተደረገው ምርጫ ጃሜ በከበርቴው አዳማ ባሮ ሲሸነፉ ስልጣናቸውን ላለመልቀቅ በብርቱ አንገራግረው ነበር። ተመራጩ ፕሬዚደንት ባሮ በጋምቢያ ጎረቤት ሴኒጋል ተጠልለው አዲሱን መንግስታቸውን ለመመሠረት ሲጥሩ በመዲናዋ ባንጁል ማንም አይነካኝም ብለው የተቀመጡትን ጃሜን የየሀገራቱ መሪዎች ሲያግባቧቸው ቆይተዋል። የፖለቲካ ውጥረቱን በውይይት ለመፍታት ሲሞክር የነበረው የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኤኮዋስ ጃሜን በጦር ኃይል ከስልጣን ለማውረድ ወታደሮች ሲልክ ነገሮች ተቀየሩ። ያኔ አሻፈረኝ ያሉት ጃሜ ጋምቢያን ለቀው ለመውጣት ተስማሙ። ፕሬዚደንቱ እሽታቸውን የገለጹት ዳጎስ ያለ ገንዘባቸውንና ቅንጡ መኪናዎቻቸውን ወደ ተሰደዱባት ኢኳቶሪያል ጊኒ ለመውሰድ ያቀረቡት መደራደሪያ ተቀባይነት ካገኘ በኋላ ነው። ጃሜ ጋምቢያን ከለቀቁ ከአንድ ዓመት በኋላም ግን ኤፒአርሲ የተሰኘው ፓርቲያቸው ደጋፊዎች የእርሳቸው ምስል የታተሙባቸው ካኔቴራዎችንና ልብሶችን አድርገው መታየታቸውን ቀጥለዋል። ፓርቲያቸው አላህ ከፈቀደ ለቢሊዮን ዓመታት እንኳ መሪ መሆን ይችላለሁ ይሉ የነበሩት የጃሜ አይነት ቀልቢያዢ ተተኪ ማግኘት ተስኖታል። የኤፒአርሲ ፓርቲ ምሰሶ ከሚባሉት ውስጥ አንዱ የሆኑት የ49 ዓመቱ ሙሳ አሙል ናያሲ ከስልጣናቸው ለተባረሩት የጋምቢያ ፕሬዝደንት በግልጽ ድጋፋቸውን ከሚያሳዩት መካከል ናቸው። የጋምቢያ የተወካዮች ምክር ቤት አባል የሆኑት ናያሲ በጃሜ ዘመነ መንግስት የመሬት ጉዳዮችን የሚመለከተው መስሪያ ቤትን በሚኒስትርነት ይመሩ ነበር። ናያሲ በፎኒ ካንሳላ እንደሚገኙ ነዋሪዎች ሁሉ የቀድሞው ፕሬዚደንት በክብር ወደ ሀገራቸው እንዲመለሱ ይሻሉ። ማንም ጋምቢያዊ ያላሰበውን ትልቅ ልማት ለሀገሪቱ አምጥተዋል። ምንም ይሁን ለሀገራቸው ብዙ ነገሮች አድርገዋልና የመመለስና እንደ ማንኛውም ተራ ዜጋ ሁሉ በሀገሪቱ የመቆየት መብት ሊሰጣቸው ይገባል። አንድ ነገር እርግጥ ነው፣ ሐሳብን በነጻነት በመግለጽ ረገድ ጋምቢያ ተለውጣለች። በርካታ ዜጎቿ በጃሜ ጊዜ እንደነበረው ለሕይወታቸው ሳይሰጉ ያለ ፍርሃት የተሰማቸውን መናገር ጀምረዋል። ሆኖም ከሕዝቧ አንድ ሶስተኛው አሁንም በቀን ከአንድ ዶላር በታች የሚያገኙና ከድህነት ወለል በታች የሚመደቡ ናቸው። በድህነት የሚኖረው አብዛኛው ሕዝቧ በገጠር የሚኖር ነው። 60 በመቶ ሕዝቧ ሕይወቱ በግብርና ላይ በተመሰረተባት ጋምቢያ የዝናብ መዛባት የኢኮኖሚ አለመረጋጋትና በየጊዜው የሚዋዥቀው የምግብ ዋጋ መጀመሪያውንም ለተከፋፈለችው ሀገር በእንቅርት ላይ ጆሮ ደግፎ ኖባታል። በምዕራባዊ የሀገሪቱ ክፍል የሚገኘው ሕዝብ የጃሜን ዳግም መምጣት ለመናፈቁ አንዱ ምክንያትም ይኸው የኑሮ ሁኔታ ነው። የጃሜ ደጋፊዎችና የፓርቲያቸው አባላት የቀድሞ ፕሬዝደንት ምንም አይነት ወንጀል አልፈጸሙም በሚል አይከራከሩም። ነገር ግን ጉዳያቸው ወደ ፍርድ ቤት ተወስዶ እርሳቸውንም በተከሳሽ ሳጥን ቆመው ማየት አይፈልጉም። አስተያየት ሰጪዎች ደግሞ አሁን በስልጣን ላይ ያለው መንግስት የጃሜን ደጋፊዎች ኢላማ አድርጓል ሲሉ ይሆን ይችላሉ። የምክር ቤት አባሉ ናያሲም የዚህ ሀሳብ ተጋሪ ናቸው። አንድን የፖለቲካ ፓርቲ ሁሌም ቢሆን ጨምድደህ አባላቱን እያሰርክ ወደ ፍርድ ቤት እየወሰድክና እያንገላታህ ልትቆይ አትችልም። አሁን ካለው መንግስት ጋር ሁሌም ቢሆን ያለን ልዩነት በዚህ ላይ ነው። አዲሱ የአዳማ ባሮ መንግሥት በበኩሉ የጃሜ ደጋፊዎች የውጭ አማጽያንን በቤታቸው በማስጠለል ሀገሪቱን ለማተራመስ እየሞከሩ ነው ሲል ይከሳል። ደጋፊዎቹን በተመለከተም የተሰላ እርምጃ እየወሰደ ይገኛል። የቀድሞው መሪ ደጋፊዎች ልብ ለማሸነፍ የፈለጉ የመሰሉት ፕሬዚደንት ባሮ የካቢኔ አባላቶቻቸውን አስከትለው የጃሜ ጠንካራ ይዞታዎች ናቸው የሚባሉ ቦታዎችን በቅርቡ ጎብኝተዋል። የማስታወቂያ ሚኒስትሩ አሊ ጃኦ ተስፋ ይታያቸዋል። ጊዜ በሄደ ቁጥር ሕዝቡ ጃሜህ እንደሄዱና ወደዚህች አገርም በመሪነት ዳግም ላይመለሱ እንደሚችሉ እየተረዳ ይመጣል የሚል ተስፋ አለን። ጃሜ በእርግጥም ወደ ኢኳቶሪያል ጊኒ ሄደዋል። በፎኒ ካንሳላ ክልል ባሉ ነዋሪዎች ልብ ግን አሁንም እንደነገሡ አሉ። የጋምቢያን የወቅቱን የፖለቲካ ሁኔታ የቃኘንበት የዕለቱ መሰናዷችን የእስካሁኑ ነበር። ተስፋአለም ወልደየስ ነኝ። መልካም ጊዜ።